ከሐዋሳ ወደ ጭኮ ዲላ፣ ይርጋ ጨፌና አገረ ማርያም የሚያገለግሉ የህዝብ ማመላለሻ አሽከርካሪዎች እንዳሉት ከተሞቹን የሚያገናኘው መንገድ ከተጀመረ በርካታ ዓመታትን ቢያስቆጥርም እስካሁን ግን መጠናቀቅ አልቻለም። በተለይም ከዲላ ይርጋ ጨፌና አገረ ማርያም በሚወስደው መንገድ ምንም አይነት ለውጥ አይታይበትም የሚለው አሽከርካሪ ሄኖክ ገብሬን፣ በዚህም ምክንያት እሱን ጨምሮ በርካታ አሽከርካሪዎች የጉዞ መስመራቸውን ለማሳጠር መገደዳቸውን ገልጿል። ዲላ በሆንሳ በዚህ ሳምንት አልቋል። ለዛ አገረ ማርያም አልቆ ቢሆን እንኳ ያው ለመስራትም ፍላጎት ይኖራል። ስላላለቀ ምንም አማራጭ የለም። አጫጭር መንገድ ነው የምትሰራው ማለት ቢያንስ ሐዋሳ መስመር ሁለት አመት ምናምን ያልወጣ ምን ይበዛል አገረ ማርያም ሄድ ብትለው ራሱ ማሄድ መኪና አለ ከመንገዱ አንጻር መንገዱ በጣም አስቸጋሪ ነው። ከጨፌ በተለይ ዲላ ደግሞ በጣም ማየሆነ መንገድ ነው። ለዛ ነው መኪኖችም አማራጭ እየፈለጉ መንገድ እየፈለጉ ነው የሚሰሩት። መኪና እቃ አንድ እቃ ሰበረ ማለት ያው በአሁኑ ሰዓት የመኪና እቃ በጣም ውድ ስለሆነ ከዛ ሽሽት ነው ከአዋሳ ዲላ የምንሰራ። በመስመሩ የሚያገለግሉ አሽከርካሪዎች እንደሚሉት የመንገዱ በወቅቱ አለመጠናቀቅ ተጨማሪ የጉዞ ሰዓት ከመሰዱን በላይ ለተሽከርካሪ አደጋዎች መበራከት ምክንያት እየሆነ እንደሚገኝም ገልጸዋል። በአሁኑ ወቅት በየመሀሉ የተነጠፈው የአስፋልት መንገድም ቢሆን ገና ተሰርቶ ሳይጠናቀቅ እየተሸረሸረ እና ወደ ፒስታነት እየተለወጠ እንደሚገኝ ነው አስተያየት ሰጪዎቹ የተናገሩት። ርጫፊያንቶ እስከዲላ ቦን አይነገር መንገዱ ፒስታ በለው እንደ አንተ ሳታስረክብ እየቆረጥክ መስራት ማለት ምንድን አሁን ምን እስከ መገንጠያው ያለው አስፋልትም እንደዛው ነው። ሁለት ዓመት አልሞላው አሁን እሱም ፒስታ ሆኗል። ተሰራቱ ተሰራቱ ፒስታ ሆኗል። በኢትዮጵያ መንገዶች ባለስልጣን የደቡብ ሪጅን ዳይሬክቶሬት ቡድን መሪ ኢንጂነር ሰለሞን ሞላም የመንገዱ ግንባታ የተጓተተው በሶስት ምክንያቶች ነው ብለዋል። አንደኛው በስራ ተቋራጮች ችግር ምክንያት፣ ሁለተኛ የዚህ የወሰን ማስከብ የተለያዩ የወሰን ማስከበር ችግሮች አሉ። አሁን ለምሳሌ እኛ ሰማንያ ዘጠኝ ኪሎ ሜትር ብለን የምንጠራው የኳሪ ሳይት አለ የድንጋይ ቦታ። እሱ አሁን ለምሳሌ ለስምንት ወሩ ተዘግቶብን ነበር። ሶስተኛ ደግሞ እንደነገርኩ የዚህ ፕሮጀክት ዲዛይን ከስምንት ዘጠኝ ዓመት በፊት ነው የተሰራው እና በዛ ዲዛይን፣ የስምንት ዓመት ዲዛይን፣ ከዛ በኋላ የተለያየ ለውጦች አሉ። በተለይ ከተሞች ለካላቸው እድገት አንጻር ማሻሻል ስለነበረብን እሱን ተጨማሪ ስራዎች ለመውሰድ የወሰድነው ጊዜ ተጀምሮ ነው። በአስፋልት የተነጠፈው መንገድ ሳይጠናቀቅ እየፈረሰ ይገኛል በተባለው ጉዳይ ላይ የተጠየቁት የባለስልጣኑ ቡድን መሪ የተባለው ትክክል ነው፣ የስራ ተቋራጩ እንደገና ፍርሶ እንዲሰራ የሚያስችል ውሳኔ ይሰጥበታል ብለዋል። ይሄ ሀዋክ የሚባል ገብቶ የተቋረጠው ኮንትራክተር ሀያ ኪሎ ሜትር የሰራው ስራ አለ እና ይሄ ሀያ ኪሎ ሜትር በጣም ብልሽት ያለበት አስፋልት ነው። ስለዚህ ድጋሚ መስራት ሊያስፈልግ ይችላልና አሁን ጥናት እያካሄድን ምናልባት አፍርሰ የምንሰራበት መንገድ ሊኖር ይችላል። በአሁኑ ወቅት ከሐዋሳ ዲላ የተዘረጋው መንገድ በአብዛኛው የተጠናቀቀ ሲሆን ከጭኮ ይርጋ ጨፌ ያለው ግን ስልሳ በመቶ ላይ ይገኛል ያሉት ቡድን መሪው አጠቃላይ ስራውን ከአራት ወራት በኋላ አጠናቀን ለማስረከብ እየሰራን እንገኛለን ብለዋል። እጋ ስርጋጨፌ አሁን ሰዓት ስልሳ ፐርሰንት ደርሷል። በአጠቃላይ ግን ፕሮጀክቱ ከአንድ ሶስት ወሩ ረት በኋላ ሙሉ በሙሉ የቀለም ስራውን፣ የድልድዩን ስራ፣ የቦይ ስራ፣ አስፈላጊ የሚባሉ የህዝብ ማስተናገጃ ቦታዎች እንዲሁም የዲላ እና የይርጋጨፌ ተጨማሪዎች ስራዎችን ጨምረን አጠናቀም ለህዝብ እናስረክባለን ብዬ ተስፋ አደርጋለሁ። ለዲ ደብሊው ዘገባ ሸዋንግዛ ወጋየው ሀዋሳም